የህጻናት መርጃ ድርጅት ዩኒሴፍ ዛሬ ባወጣው መግለጫ የጨቅላ ህጻናትን ህይወት ለመታደግ ዓለም አልሰራም ሲል አስታውቋል። በድሃ አገሮች ከሚወለዱት አንድ ሺህ ህጻናት ሀያ ሰባት እንደሚሞቱና በበለጸጉት አገራት ግን ሶስት መሆናቸውን ገልጿል። በኢትዮጵያ አዲስ ከሚወለዱ ህጻናት ሀያ ዘጠኙ እንደሚሞቱ ዩኒሴፍ ያወጣውን አሀዝ በመጥቀስ መለስካቸው አምሃ አጭር ሪፖርት አድርሶናል። በተባበሩት መንግስታት የሕፃናት መርጃ ድርጅት ዛሬ ባወጣው መግለጫ አዲስ የሚወለዱ ሕፃናት ሞት በተለይ በዓለም ድሀ አገሮች ውስጥ እጅግ አሳሳቢ እንደሆነ አስታወቀ። በዚህ ድርጅቱ ዛሬ ይፋ ባደረገው ዘገባ በጃፓን በአይስላንድና በሲንጋፖር የሚወለዱ ጨቅላዎች በሕይወት ለመኖር ያላቸው ዕድል እጅግ ከፍተኛ ነው ብለዋል። በአንጻሩ በፓኪስታን በማዕከላዊ አፍሪካ ሪፐብሊክና በአፍጋኒስታን የሚወለዱት ደግሞ ጽኑ ፈተና ያጋጥማቸዋል። ባለፉት ሀያ አምስት ዓመታት ከአምስት ዓመት በታች ዕድሜ ያላቸውን ሕፃናት ሞት በግማሽ ያህል መቀነስ ብንችልም ከአንድ ወር በታች ዕድሜ ላላቸው ጨቅላ ሕፃናት የሚያጋጥማቸውን ሞት ለመቀነስ ተመሳሳይ ጥረት አላደረግንም ሲሉ የድርጅቱ መሪ ኤንሪታ ፎር ተናግረዋል። ከእነዚህ ሟች ጨቅላዎች የአብዛኞቹ ሕይወት ሊተርፍ የሚችል መሆኑ ደግሞ የዓለም ድሀ ሕፃናትን እንደ ገፋ ናቸው ቁጥር ነው ሲሉም ጨምረዋል። አዲስ ለሚወለዱ ሕፃናት ክፉ ስፍራዎች ናቸው ተብለው ከተለዩ የዓለም ዐሥር አገሮች መካከል ስምንቱ የሚገኙት ከሳሐራ ደቡብ ባለው የአፍሪካ አህጉር ነው። በኢትዮጵያ አዲስ ከሚወለዱ አንድ ሺህ ሕፃናት መካከል ሀያ ዘጠኙ አንድ ወር እንኳ ሳይኖሩ ይሞታሉ። በድሀ አገሮች አማካዩ የሟቾች ሕፃናት ቁጥር ሀያ ሰባት እንደሆነ ይኸው የዩኒሴፍ ዘገባ ያመለክታል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ